We eat magic. magic. አድማጮቻችን የዛሬው የውይይት መድረክ የመናገሪያ አጀንዳችን ትኩረት በቅርቡ በኢትዮጵያ መንግስት የተወሰደው የተናጠል ተኩስ ማቆም እወጃ፣ የፖለቲካ መፍትሄ ድርድርና የዓለም አቀፍ ማህበረሰብ ተጽዕኖዎች ናቸው። የውይይቱ ተሳታፊዎች ዶክተር ፍሳሀ ኃይለ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ አቶ አዳሙ ተፈራ የቀድሞው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንትና አቶ አያሌው ሁንዴሳ የቀድሞው የኒው ኒውስ ዌልስ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት ናቸው። ክተር ሀይ ላይ የትግራይ መንግስት በሚል ቋንቋን የሚጠቀሙት በእርግጥም በህዋት በኩልም መግለጫዎች ሲወጡ የትግራይ መንግስትና የትግራይ መከላከያ ኃይል እየተባለ ነው የሚጠቀሰው። ሁን በፌዴራል መንግስቱ በኩል እንደሚታወቀው የትግራይ ጊዜያዊ አስተዳደር ተብሎ ተሰይሞ የተቀመጠ አለ። ትግራይ ቀደም ሲል የነበረው የትግራይ ክልላዊ መስተዳድር መንግስት ሆኖ በህወሓት ይመራ የነበረው መንግስት በጦርነቱ ሳቢያ ከስልጣን ተወግዷል። ይህ ባለበት ሁኔታ በተለይ ክልላዊ ሚሊዮንም ወጥቶ የትግራይ መንግስት ተብሎ የመጥራቱ ሁኔታ ከየት የመጣ ነው እንደ አንድ ነፃ ሀገር ራስን ከማየት የመጣ ነው የመከላከያ ኃይልም እንደዚሁ ይጠቀሳል በአንድ ሀገር ውስጥ ሁለት የመከላከያ ኃይል አይኖርም በኮንፌዴሬሽን የተሳሰሩ ካልሆነ በስተቀር በዚህ ላይ የእርስዎ ማብራሪያ ምንድን ነው እሺ አቶ ሳሳን አመሰግናለሁ እንደገና አሁን ይሄ በመንግስትና በብሔራዊ ክልላዊ መንግስት የሚለውን ነገር ለጊዜው እኔ ኮሜንት መስጠት አልፈልግም ግን እስቲ ለ እኛ እንደ ህዝብ በፌዴሬሽን ውስጥ ነው ትግራይ አሁን በኢትዮጵያ ፌዴሬሽን አለች ከዛ ኋላ። የድርድሩ የመጨረሻ ውጤት ምን ይሆናል? በሪፈረንደም ነው የሚጠናቀቀው። የትግራይ ህዝብ ከኢትዮጵያ ጋር ነው የሚሻለኝ ካለ ከኢትዮጵያ ጋር ይሆናል። አይ የራሴ ነው የሚሻለኝ ካለ የራሱ አገር ይመሰርታል ማለት ነው። ስለዚህ ያንን እንደ ሀገር የማሰብ እና ያለማሰብ ለህዝቡ ነው መተው ያለብን፣ ህዝብ ስለሆነ የሚወስነው። ከዛ የትግራይ መከላከያ ነው የሚባለው ያልኩኝ እንደምታውቀው የትግራይ ህዝብ አሁን ጠባቂ የለውም። የኢትዮጵያ መከላከያ የሚባለውም የአማራ ልዩ ሀይል የሚባለውም የኤርትራ የሚባለውም ሴቶችን በመድፈር ንብረቱን በመድረስ ንብረቱን በማውደም የተሰማሩ ሀይሎች ናቸው። የኢትዮጵያ መከላከያም ለማለት ያስቸግረኛል። የፒፒ ሰራዊት ነው ማለት የምፈልገው ምክንያቱም የትግራይ ህዝብ በሳብያ ወታደር ሲወረድ፣ ሲገረፍ፣ ሲገደል፣ ሁሉም አይነት ግፎች ሲደርሱበት ቆሞ የሚያይ ወይም ደግሞ አብሮ የሚገርፍ ሰዎችን እየገደለ በገደል የሚወረውር ፒፒ፣ የብልጽግና ወታደር ስለዚህ መከላከያ የለውም ትግራይ ያንን ለማድረግ መከላከያ ያስፈልገዋል። እዛ ነው ትግራይ ዲፌንስ ፎርሴስ ወይ ደግሞ የትግራይ ኃይልታት ምክልካል ትግራይ ነው የሚባሉበት። እንደዛ ብሎ የተሰየመው በፌዴሬሽን ይሁን በኮንፌዴሬሽን አብረን የምቀጥል ከሆነ ያኔ የኢትዮጵያ መከላከያ እንለዋለን። አሁን ባለበት ቁመና ግን የብልጽግና ሰራዊት ካልሆነ የኢትዮጵያ መከላከያ የሚያስብል ቁመና የለውም የሚል እምነት ነው ያለኝ። አሁን የፈታውን አቶ አያሌው፣ በዚህ የድርድሩ ሂደት ላይ ስኬቱ በምንድን ነው የሚመዘነው? ውጤታማ ሆኗል ብሎ ለመቀበል በእርሶ አተያይ ወይም መሆን አለበት ብለው የሚያስቡት፣ ድርድሩ ለስኬት ካልበቃስ ምን መዘዞች ሊከተሉ ይችላሉ? የሚል ስጋት ወይም እሳቤዎች አሉ በእርሶ ዘንድ? ካሳሁን አመሰግናለሁ። ወደዛ ከመሄድ በፊት አንዳንድ ነጥቦችን እንደገና እኔም እንግዲህ ሪፍሬዝ ማድረግ ያለብኝ ይመስለኛል። ላይ እጄ አንደኛ አሁን ወንድሜ እንደጠቀሰው እነ ዶክተር አብርሃምን ባነስታውበት ጊዜ ነጭ ለባሾች ናቸው ምናምን ብሏል። እኔ ነጭ፣ ጥቁር፣ ቀይ በልበሳቸው አይደለም እነ ጀኔራል ዮሐንስም ሆኑ ዛሬ ከአመጠው የህወሀት ቡድን ውጭ ያሉ የትግራይ ተወላጆች ሰይ ሊኖራቸው ይገባል ነው እኔ እንደ አንድ ኢትዮጵያዊ። ሴቲንግ ውስጥ ያሉ እና የትግራይ ተወላጅ ስለማያቸው ነው የትግራይ ተወላጆች ናቸው። ይሄ የትግራይን ህዝብና ህውሀትን አንድ አድርጎ የማየቱ ጉዞ እዚህ አድርሶናልና አሁንም በስርዓት ሊታይ ይገባል ነው የግል አስተያየቴ። ሌላው እኔ ለማንም ለማሳመን እየልኩ አይደለም። እኔ አንድ ኢትዮጵያዊ አያሌው የምባል የግል አስተያየቴን ነው እየሰጠው ያለሁት እንጂ ማንንም ለማሳመን የማሳምነው የምከራከርለትም ቡድን የለም። ሶስት ህገ መንግስቱን በሚባልበት ሰዓት ህገ መንግስት በመጀመሪያ የተጣሰው እኔ እስከሚገባኝ ድረስ ያው ህገ መንግስቱ ራሱ የቲፒኤልኤፍ ኮንስቲቱሽን ነው። ቲፒኤልኤፍ ነው የጣሰው። የሀገሪቱን የመከላከያ ሰራዊት ወቅቶ ፌዴራል መንግስቱን ደንብ ጥሶ፣ ወይም ህገ መንግስቱ ከሚፈቅደው ውጭ ሄዶ ምርጫ አካሂዶ ከዛ በኋላ ልዩ ኃይልን አራት አምስት ጊዜ አሰልጥኖ ከማዕከላዊ መንግስት ከመከላከያ ውስጥ የነበሩት ጄኔራሎች ከማዕከላዊ መንግስት ዊዝድሮው አድርገው ሄዶ ትግራይ ውስጥ ሚሊሻ እያሰለጠኑ በስደት የወጡትም ቀርቶ እነ ጀነራል ጻድቃን፣ አቶ ስዬ፣ እነ አበበ ሁሉ ገብቶ ተመልሰው ለጦርነት ሲዘጋጁ እንደነበረ በተደጋጋሚ አሳይተዋል። ጦርነቱ ይጀምርና እናሳያለን ባህላዊ ጨዋታ ነው ሲባል የነበረውም በቲፒኤልኤፍ አክቲቪስቶች እና የፖለቲከኞች እንጂ በሌላ ወገን አልነበረም። ውጤቱ ምን ሊያስደርግ ይችላል እንደ ተደራዳሪዎቹ ፍላጎት ነው። ተደራዳሪዎቹ የሚፈልጉትን ክልል ሊያስቀምጠው ሰጥቶ ለመቀበል ፈቃደኞች ከሆኑ ችግሩ ይፈታል። ሰጥቶ ላለመቀበል እምቢ ከተባለ ይሄ ፖለቲካ ድርድር ፖለቲካዊ ድርድር እንዲባለው ነው። የፖለቲካው ሌላኛው ፎርም እንደገና ገን ማኒፌስት ሊያደርግ ይችላል። ዳት ማለት ወደ ግጭት እንደገና ሊገባ ይችላል። እስከ ህዝበ ውሳኔ ድረስ የትግራይ ህዝብ ምንን ምን እንደሚፈልግ መወሰን አለበት። ሰየው ይወስን። እኔ በጣም በደስታ ነው የምቀበለው። ከዛ ድረስ የሚያደርሱትን ሜዳዎች ግን በጣም በሚመች ሁኔታ ቢሄዱበት ተደራዳሪዎቹ ወገኖች ጥሩ ነው ላለሁኝ። ሌላ ግን እንደዚህ እየተቀላቀሉ ራያና የወልቃይት የምናምን ጉዳይ የሚባለው እሱ ቆም ብሎ ሊታሰብበት የሚገባ ጉዳይ ነው። እኔ ሰቲቱ ወራ ሶስት ዓመት ሰርቻለሁ፣ አውቀዋለሁኝ። ሰቲቱ ወራ በየትኛው ጊዜ ነው የምናወራው? መቼ ነው የትግራይ ክልል የሆነው? ማነውስ የትግራይ ክልል ያደረገው? እውነት እናቅ የለም ወይ? አሁን እኔ ከርቀት የምሰማው ነገር አይደለም። ከ1978 ዓ ም ጀምሮ እስከ 81 ዓ ም ሁመራ ሰርቻለሁ። ያ ማህበረሰብ ምን እንደሚመስል እንክት አድርጌ ያውቀዋለው ለፖለቲካል ኮንሰምፕሽን የሚነገር ነገር አይደለም። እነዚህ እነዚህ ሁሉ ከተራ እልህና ከፖለቲካል ባርጌኒንግ በዘለለ ፊፌልፍ ማሰብ ያለበት የሚመስለኝ እኔ ሁለተኛ ዙር ነው ጫካ የሚገባውና እንደ መጀመሪያው ጊዜ ሁሉ ነገር የሚሆንለት የሚሆን አይደለም። ሀያ ሰባት ዓመት ቴስትር ነው እውነት እንነጋገር ከተባለ፣ የሚያማክሯቸውም የሚቀርቧቸውም ሰዎች ያንን ነገር ከግንዛቤ ይወስዱ ጥሩ ይመስለኛል። አመሰግን አድርገቷል ጋባዱ በዚሁ በኢትዮጵያ ጉዳይ ውስጥ አወከራካሪ ሆኖ ያለው የትግራይንም ክልል ሁኔታ ያንንም ባካተተ መልኩ ጫና እየፈጠረ ያለው የዓለም አቀፉ ማህበረሰብ ነው። በተለይ በአውሮፓ ህብረት አባል ሀገራት ሁሉም ስለማይሆኑ አውሮፓ ህብረት አባል ሀገራትና በዩናይትድ ስቴትስ በኩል ከፍተኛ ጫናዎች በኢትዮጵያ መንግስት ላይ ያሳድራሉ የህዳሴ ግድብ ዝብንም ጨምሮ ሆነ በዚህኛውም በትግራይ ጉዳይ የዓለም አቀፉ ማህበረሰብ የዚህ አይነቱን ጫና በኢትዮጵያ መንግስት ላይ ለማሳደር ግድ የተሰኘበት ምክንያቶች ምንድናቸው? ይላሉ ያንንስ እንዴት ነው ማስወገድ ወይም መፍታት የሚቻለው የሚል አስተሳሰብ አለ በእርሶ ዘንድ? አቶ አዳሙ ወደዛ ከመሄድ በፊት ግን አንዳንድ ነገሮችን ማጥራት አስፈላጊ ይመስለኛል። እንግዲህ የውይይታችን ዓላማ የመረዳት አቅማችን በፈቀደ መጠን ለኢትዮጵያ የሚጠቅመውን ለጋራ ኑሮ የሚጠቅመውን ሀሳብ እንድናነሳ ነው እና ይሄ ሲባል ግን ባለን መረጃ መሰረት አንዳንድ እርግጠኛ ያልሆኑ ነገሮች ሲነሱ ማስረገጥ አስፈላጊ ይመስለኛል እና ደግሞ የሀሳብ ልዩነትን ቢኖር ጥሩ ነው። ምክንያቱም የምንኖረው የሰለጠነ ዓለሙ ስለሆነ የሀሳብ ልዩነት ይከበራል እኔ አሁን አንዳንድ ከዚህ በፊት የተናገረው ወንድማችን ቀደም ብሎ አብይ ነጭ ለባሽ ነው ሲጀመር እኮ እኔ የአብይ ጠበቃ አይደለሁም ግን መፈንቅለ መንግስት አድርጎ አይደለም አብይ የመጣው አብይ በኢህአዴግ ተመርጦ የመጣ ሰው ነው ራሱ ድርጅቱ አደል እንደ ስልጣን ላይ እንዲወጣ ያደረገው እና በይፋ ቃለ መሀላ ገብቶ አመራሩን የያዘ ሰው መሰለኝ እኔ እንግዲህ እንደሚገባኝና እንደተረዳሁት ስለዚህ በዛ በኩል እኔ ፕሮሲጀሩን ጠብቆ የፓርቲውን የምርጫ ሂደት ተከትሎ የመጣ ሰው ስለሆነ ልክ ሌላ መፈንቅለ መንግስት እንዳደረገ መገመቱ ልክ አይመስለኝም። በጥቅሉ ሳየው ለዚህ ሁሉ መዘዙ የጎሳ ፖለቲካ ነው፣ የጎሳ ፌዴራሊዝም ያመጣው ችግር ነው። መብትን ለማስከበር እና በቋንቋ ለመናገር ራስን ለማስተዳደር የግድ ሀገርን በጎሳ መሸንሸን አያስፈልግም፣ የዴሞክራሲ ስርዓትን ማስፈን በቂ ነው እና ምን ማድረግ ይቻላል ይሄ የወልቃይት ጉዳይ የተነሳለ ቦርደርን በተመለከተ ራሱን የቻለ ኮሚሽን ተቋቁሟል። ግን እንደው አሁን እየገቡ ወሰዱ መለሱ ለሚባለው እን በአስራ ዘጠኝ ሰማንያ ሦስት እኮ አሸናፊ የሆነው ክፍል ያንን ወደዛ ማጠቃለሉን ያው ደጋግመን ሰምተናል። አመጣጡና ታሪኩ በእውነት ፋክቱ በደንብ ቢመረመር እንጂ እንደው ዝም ብለን ብናነሳው አይጠቅምም። በተለይኛ ደጋግሜ እንዳልኩት ውጭ ያለን ሰዎች በተቻለ መጠን ሰላም የሚፈጠርበትና ነገሮች የሚያስማሙ ሁኔታዎች እንዲፈጠር ነው የኛ ጥረት መሆን ያለበት እንጂ ከዛ ከዚ ወገን ቆመን የበለጠ ነገሩ እንዲባባስ መሆን የለበትም ብዬ አስባለሁ። ሌላ የውጭ ጫናን በተመለከተ የውጭዎቹ የራሳቸውን ጥቅም ነው የሚጠብቁት። በፖለቲካ ውስጥ እንደሚነግሩን ከሆነ ቋሚ ጥቅም እንጂ ቋሚ ወዳጅ የለም የሚሉት እነሱ ናቸው፣ ምዕራባውያን ናቸው። እና እነሱ የሚታዘዛቸው እስካገኙ ድረስ በተለያየ መንገድ በሚፈልጉትን ማስፈጸም ከቻሉ የሚያሳስባቸው ጉዳይ አይደለም። ይሄ ሰብአዊ መብት የሚባለው ነገር የመሳሰሉት እሱ ሽፋን ነው፣ እሱ ጭምብል ነው እንጂ እነሱ የሚፈልጉት ነገር አይደለም። አሜሪካ ውስጥ ስንት ጥቁር እያለቀ በአይናችን እያየን በቴሌቪዥን ሌላ ኢትዮጵያ ውስጥ ምን ይወስዳቸዋል? መጀመሪያ እዛ ቢያስከብሩ የተሻለ ሊሆን ይችላል። ያ በአንድ በኩል ነው። የሚዲያውም ቢሆን ጩኸቱ ሎቢስቶች አሉ። የተለያየ ቀጠሮ በያቅጣጫው ስላሉ የሚጮህበት አለ። እንደገና በዲያስፖራን በኩል ያደረጉ የሚሰጡ ኢንፎርሜሽኖች እና በተለይ ይደርሱ የነበሩት ማስረጃዎች ከአንድ ወገን ብቻ ስለነበሩ፣ ከሁለተኛ ወገን በግልጽ የሚቀርብ ነገር ስላልነበረ ያንን አመዛዝነው እና አነጻጽረው ድምዳሜ ላይ ለመድረስ እየቻለው አይመስለኝም። አሁን አሁን ያው እንግዲህ እውነቱ እየወጣ ይመስለኛል። እና እኔ በምዕራባውያን በኩል ያለው ጉዳይ ድሮውንም እኛ እንደ ኢትዮጵያዊ ማንኛችንም ቢሆን የራሳችንን ጉዳይ ጣችን አስቀርተን በእውነት ለሀገራችን በስምምነት መራመድ ብንችል ኖሮ እና በር ባንከፍ የውጭ ሀገር ሰዎች ጣልቃ ገብነት ገብቶ ባላመሰን ነበር። እና በተለይ ኢትዮጵያ ያለችበት ሁኔታ ቁልፍ ወቅት ላይ ነው የግድቡን መሙላት እናውቃለን። የተለያየ ምርጫም ተካሂዷል እና የመሳሰሉት ነገሮች ለውጥ ላይ ነች ኢትዮጵያና በእውነት በበሰለ መንገድ አስበን ረጋ ብለን ስሜታችንን ተቆጣጥረን ነገሮችን መፍታት ነው ያለብን እና የምዕራባውያን በየትኛውም አቅጣጫ ይምጡ፣ እንደገና እኛ የማናውቃቸው ደግሞ የስልታዊ ስትራቴጂክ ፍትጊያ ይኖራል። ያው ቻይና እንደምታውቋት አፍሪካ ውስጥ ከፍተኛውን ስራ እየሰራች ነው። እኛንም ሀገር ጨምሮ የተለያየ አፍሪካ ሀገር ውስጥ እና እኛ በተዘዋዋሪ የሀያላን ውጊያ አውድማ እንዳንሆልም እሰጋለሁ እና ያንንም ነገር እነሱ ለመቆጣጠር በሚያደርጉት እኛን መጠቀሚያ እንዳያደርጉ ነው የምንሰጋው። እና ብዙ በዚህ ጉዳይ ላይ ሚና ያላቸው ክፍሎች አሉ እና እንደዚሁ በቀላሉ የሚታይ ነገር አይደለም። ሁለገብ የሆነ ትንታኔ ይጠይቃል ደግሞ ዶክተር ፈሳስ በእርሶ በኩል በተለይ በአለም አቀፍ ማህበረሰቡ ዘንድ በዩናይትድ ስቴትስና በአውሮፓ ሀገራት መካከል በአብዛኛው ህወሀት ጋራ ዓለም አቀፍ ሚዲያውንም ጨምሮ ወደዛ አመዝነዋል፣ የኢትዮጵያ መንግስት ላይ ብርቱ ጫና አሳድረዋል የሚሉት ትችቶች ይሰደዘራሉ። አሁንም ከአቶ አዳሙ እንዳነሱት በተለይ ሰብአዊ መብቶች ሳይሆን የግል ብሔራዊ ጥቅማቸውን ከማስጠበቅ አኳያ እንጂ ለሌላው ለዛ ብዙም እምብዛም ግድ ያላቸው ሀገራት አይደሉም። ይሄ ታወቀ አደባባይ ሚስጥር ነው የሚል አተያይ ያለ በእርሶ በኩል አመላከቶ ምንድን ነው ምዕራባውያኑ አለም በኢትዮጵያ መንግስት ላይ የሰደረውን ጫና? እሺ፣ አመሰግናለሁ እንደገና ሰጠን ጭድል አቶታ ወደዛ ከማለፍ በፊት አንዳንድ ነገሮች ለማለት በወንድሞች ባቀረቡት ሀሳብ ማለት ነው። አሁን የህወሀትና የትግራይ ህዝብ እኔ አንድ ነው አላልኩም። ባይዘ ይሄ መሰመር ያለበት የትግራይ ህዝብና ህወሀት አንድ ነው አላልኩም፣ ግን የህወሀት በትግራይ ህዝብ የተመረጠ ህጋዊ የትግራይ የትግራይ ክልል መንግስት ነው ስለዚህ በዚህ መግባባት አለብን። ከዛ ይሄ ነጭ ለባሽ ያልኩት ሚስ ኢንተርፕሬት የተደረገ ይመስለኛል። ነጭ መልበስና ለመልበስ አይደለም፣ ግን ህዝቡ ሳይመጣው ሀንድ ፒክ ተደርጎ የትግራይ ህዝብ መሪ ተሰጠው እንጂ የትግራይ ህዝብ አይደለም ራሱ መርጫ ያስቀመጠው መሪ አይደለም ለማለት እንጂ ከዛ የተራጠርካለን በቅርቡ ጊዜ ተናግረውታል። ከሀያ ሺህ በታች ነው የነበረው የትግራይ ልዩ ኃይል በጦርነት ዝግጅት እንዳልነበረ ይሄ ትልቅ አመላካች ነው። እኔ ኮርፖሬት ማደረጋቸው በአለም አቀፍ ደረጃ የታወቁ ኒውዮርክ ታይምስ አፍሪካን ዩኒየን የኤርትራ መንግስት ያወጣውን መግለጫ ጦርነቱ ከመካሄዱ በፊት እና ከዛ በፊት የነበሩትን ኢቨንቶች በሙሉ እያጣቀሱ ነው እየተናገር ያለው። ሴኩሪ አለ ሳሞዋን አለ እያልኩ አይደለም። ስለዚህ ጦርነቱ በደምብ ዝግጅት ተደርጎበት የአሜሪካ ምርጫ ላይ ነው አለም ሙሉ አይኑ ያለው አሁን ተብሎ ኖቨምበር ስሪ እንዲጀመር የተደረገበት ምክንያት በአብይ አህመድና በኢሳያስ አፈወርቂ የተጀመረ ጦርነት እንጂ በትግራይ መንግስት እንደሚባለው በሰሜን እዝ ላይ በተፈጸመ ጥቃት የተጀመረ ጦርነት አይደለም። ይሄ የተሳሳተ ነው። በዚህ መግባባት አለብን የሚል እምነት አለ። ያሉትን ኤቪደንሶች በማየት ስላልኩ ሳይሆን ያሉትን ኤቪደንሶች በማየት ማለት ነው። በወልቃይትና በራያ በምናምን የሚባለው አሁን ማን ወሰደው ማን አመጣው፣ ይሄ እነዚ አይነት ንግግሮች አይደለም። አሁን እየተናገር ያለ ነው በኢትዮጵያ ህገ መንግስት አለ። በሱ ህገ መንግስት ምርጫ ተካሂደዋል። የኢትዮጵያ ክልሎች የቆሙት በዛ ህገ መንግስት ነው የቆሙት። ስለዚህ በዛ ህገ መንግስት መሰረት ወልቃይትና ራያ በትግራይ ክልል ውስጥ ነው ነው እያልክ ያለሁት እኔ ህገ መንግስት አለ የተጻፈ የወያን ህገ መንግስት እያላችሁ ነበረ፣ ቀድም በዛ ህገ መንግስት መሰረት ወልቃይትና ራያ ትግራይ ክልል ውስጥ ናቸው። በሀይል ቀምቶ መውሰድ አይቻልም። ያንን ከሆነ እንጠፋፋለን። ይህንን ነገ ሌሎች ክልሎችን ያደረጉታል። በሀገሪቱ ውስጥም ኢንስታቢሊቲ ይፈጥራል። ስለዚህ ይሄ ዳብል ስታንዳርድ ይቅር፣ አያዋጣም። ህገ መንግስት አለ። በዛ በህገ መንግስት መሰረት እንስራ በዛ በተንቀሳቀስ ብቻ ነው ያሉን ችግሮቻችን ስቴፕ ባይ ስቴፕ መፍታት ምንችለው። ያን ነው ና የአለም አቀፉ ማህበረሰብ ጉዳይ ወደዛ አለም አቀፉ ማህበረሰብ ጉዳይ እኔ አገሬ አክሱም ነው ማህበረ ደጎ የሚባል ቦታ አምስት ኪሎ ሜትር ነው ከምኖርበት አካባቢ እዛ ላይ የተፈጸመው ግፍ በደንብ አውቀዋለሁ። አሁን የኢትዮጵያ መከላከያ ሰራዊት ከወጣ በኋላ ነው ከገደን ተሰብስቦ እንት የተደረጉት እነዚህ ሚዲያዎች ዋሽተዋል እንዴ ለትግራይ ህዝብ አስቡ አደለም የሚባለው ነገር ትክክል አደለም። ችግር ስላለ ለዛ ችግር ነው መልስ እየሰጡ ያሉት የሚል አሜሪካውያን ግልጽ አድርገውታል፣ በመግለጫቸው አንቶኒ ብሊንከን ካያችሁት፣ ሚስትሮ ሁለት ኢምፖርታንት ተርምስ ተጠቅመዋል። አንደኛው የኢትዮጵያ ሶቨሪኒቲ ወይም የኢትዮጵያ ኤክስተርናል ቦርደርስ እንዲለወጡ ወይም ከተለወጡ አንቀበልም ይላል። ኤክስተርናል ቦርደርስ ማለት ፕሮባብሊ ዩኒላተራል ዲክላሬሽን ኦፍ ኢንዲፐንደንስ በትግራይ እንዳይመጣ፣ የኤርትራም የሱዳንም ግፊት እንዳይመጣ፣ ሌሎች ሀገሮችም እንዳይመጡ ኢምፕላይ እያደረገ ነው። የኢትዮጵያ ኢንተርናል ቦርደርም ከተቀየረ አንቀበልም ብለዋል። ይሄ የትግራይና አማራ ብቻ አይደለም የሚመለከተው፣ የሁሉም ክልሎች አሁን ትግራይና አማራ በዛ በኩል በኃይል ከተካሄደ ነገ ሁሉም ክልሎች ላይ ነው የሚገባው ይሄ። ከዛ ኢትዮጵያ እንደምትፈርስ እንደምትወድም ያውቃሉ፣ እና እነሱ እያሰነቀቁ ነው። እኔ የአሜሪካ መንግስት፣ ሆነ የአውሮፓ ህብረት ኢትዮጵያ እንድትፈርስ ፍላጎት አላቸው የሚል እምነት የለኝም። ምክንያቱም ኮንሱ ኮንሱም በእነሱ ስለሆነ ተስተካክላችሁ፣ ተነጋግራችሁ፣ ያለውን የፖለቲካ ችግር ተነጋግራችሁ ፍቱ ነው እያሉ ያሉት እነሱ እኔ ኢትዮጵያ ላይ ጫና እያደረጉ ነው። አንድ ሰው ኢትዮጵያ ምናምን ይላሉ ብዙ ኢትዮጵያን እንደሱ ሰማለው። ግን ይሄ በጣም የተሳሳተ ነው። ሀገራችሁ እንዳይፈርስ፣ ህዝባችሁ ለስደት እንዳይዳረግ፣ ለረሃብ እንዳይዳረግ የፖለቲካ ችግራችሁ በውይይት ቁጭ ብላችሁ ፍቱ ነው እያሉ ያሉት እነሱ። ጫናውም ያንን ለማምጣት ነው። ዶክተር ፍስሀ ሀይለ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ አቶ አዳሞ ተፈራ የቀድሞ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ አቶ አያሌው ሁንዴሳ የቀድሞ የኒው ሳውዝ ዌልስ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም ለተሰጠኝ እድል አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ። አቶ ካሳ በጣም እናመሰግናለን።